ባለፈው አርብ የፌዴራልና የዘጠኙም ክልሎች የደህንነት ምክር ቤቶች የጸጥታና ሰላም ችግር ላይ የጋራ ስብሰባ እንዳደረጉና ችግሩንም ለመፍታት እቅድ እንዳወጡ ዘገባዎች ይጠቁማሉ። በጠቅላይ ሚኒስትር ኃይለማርያም ደሳለኝ መመራቱ በተነገረው በዚህ ስብሰባ ላይ የፌዴራል መከላከያ ሚኒስቴር ባለሥልጣናት፣ የክልሎች ርዕሰ መስተዳደሮች፣ የጸጥታ ኃላፊዎች፣ የፖሊስ ኮሚሽነሮችና የሚሊሻ አዛዦች እንደተሳተፉ ተነግረዋል። አዲስ ስታንዳርድ በድረገጹ ባወጣው ለስብሰባው ቀረበ በተባለው ሰነድ በሀገሪቱ ስርዓት አልበኝነትና እምቢትኝነት የተስፋፋ መሆኑ የሕግ የበላይነት እየተተገበረ እንዳልሆነ እንዲሁም ሕዝብ በስጋት ላይ መውደቁ ተመልክተዋል። ከስብሰባ በኋላ ለጋዜጠኞች መግለጫ የሰጡት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ የጸጥታውን ሁኔታ በተመለከተ እንዲህ ብለው ነበር። አሁን ባለነበት ሁኔታ በተወሰኑ አካባቢዎች ነው እንደዚህ አይነት ችግሮች የሚኖሩት። ግን የእኛ እቅድ ግን በዋነኛነት ሁሉንም ክልሎች ያካተተ፣ በየክልሉ መጠኑ ይለያይ ካልሆነ በስተቀር ትናንሽም ቢሆኑ የጸጥታ ስጋት የሚሆኑ ችግሮች ይኖራሉ። እነኝህንም ጭምር ሳይናቁ በተለቅመው ወደ እቅድ መቀየር አለባቸው በሚል ነው ያስቀምጥ ነው። የፖለቲካ ቀውሱን ለመፍታት የፖለቲካ መፍትሄ መስጠት ተገቢ መሆኑ ሰነዱ ይጠቅሳል። በሰነዱ ህግና ስርዓት እንዲሰፍን የጸጥታ ኃይሎች የሰዎችን ከቦታ ወደ ቦታ የመንቀሳቀስ መብት እንዲያስከብሩ፣ ዋና ዋና መንገዶችን እንዲቆጣጠሩ፣ ጥፋተኞች ናችሁ የተባሉትን ለህግ እንዲያቀርቡ፣ ህጋዊ ያልሆኑ ሰልፎችን እንዲቆጣጠሩ እና ሌሎችም ነጥቦች እንደ ግብ ተቀምጠዋል። በርካታ ቦታዎች ላይ ህገወጥ ሰልፎች ይንቀሳቀሳሉ ይካሄዳሉ። እነኚህ ህገወጥ ሰልፎች አንዳንዴም ያ አሸባሪ ባንዲራዎችን ጭምር በመያዝ የሚፈጸሙ ናቸው። ስለዚህ የዚህ አይነት ህገወጥ ሰልፎች አሁን በዚህ አይነት ሁኔታ መቀጠል የለባቸውም። በሀገሪቱ ያለውን የፖለቲካ ችግሮች አገር ውስጥ ከመፍታት በውጭ ኃይሎች ላይ ጣት የመቀሰር ሁኔታዎች ይኖራሉ የሚሉት በአዲስ አበባ ዩኒቨርሲቲ ለዶክትሬት ዲግሪያቸው ሰላምና ጸጥታ ላይ ያተኮረ ጥናት የሚያካሂዱት አቶ ዳዊት ዮሴፍ ናቸው። እዚህ ጋ እንግዲህ ብዙ እንትኖች ይኖራሉ። ችግሮችን አንዳንድ ኤክስተርናላይዝ የማድረግ ነገርም ይኖራል እንግዲህ ያወቃው እንግዲህ የሰላማዊ ሰልፍ ጊዜ የተለየ ባንዲራ ይዛ ወጡ አልወጡ የሚሉ ነገሮች እና ማናቸው እነዚያ ሰዎች ሌሎችን ይወክላሉ ወይ ግሩፕን ይወክላሉ አይወክሉም የሚሉ ነገሮች ለእኔ ጥያቄዎች ናቸው። ጉዳዩን አስመልክተን በዶች ቬሌ፣ የፌስቡክ ደረገጽ እና በዋትሳፕ ቁጥር ላይ አስተያየታቸውን የላኩልን አሉ። መንግስት ሰላማዊ ያልሆነ ተቃውሞ መከልከሉ ተገቢ ነው ያሉ ሲኖሩ፣ ሌሎች ደግሞ እስካሁን ተቃውሞዎች የሚደረጉት መንግስት ፈቅዶ ሳይሆን የህዝብ ጭቆና ጣራ ስለደረሰ ነው ጭቆና ካልቆመ ተቃውሞው ይቀጥላል፣ ይላሉ። ስማቸው እንዳይጠቀስ የፈለጉ ሌላ አስተያየት ሰጪ ደግሞ እንዲህ ይላሉ። ወጣቶችም ይሁኑ ኢትዮጵያውያን የሚወጡት ሰልፈኞች መንግስት ያልፈቀደውን ነገር ነው ይዘው የወጡት። ባንዲራውም ክልክል ነው ምናምን የሚሉ ነገሮች አሉ። ስለዚህ እነዚህ አመራር ይህን ሲሉ ደግሞ እነዚህ ሰልፈኞች ደግሞ ይዘው የወጡትኝ ባንዲራውን ቀለሙን አይደለም ቀለሙ ይዘውት የሚወጡት ቀለም የራሱ መልእክትና እንትን አለው። አሰራራችሁ፣ አገዛዛችሁ ጥሩ አይደለም፣ አካሄዳችሁ ጥሩ አይደለም እየተባሉ እንደሆነ መረዳት አለባቸው ነው ይኔ ባጭሩ። አንድ ግለሰብም ከጅቡቲ አስተያየታቸውን በድምፅ ልኮልናል። ሰላማዊ ሰልፉ ህገወጥ ነው የሚባለውን ነገር እኔ አልቀበለውም። ምክንያቱም ማንም ሰው የተቸገረውን በሰላማዊ መልኩ አደባባይ ወጥቶ በሚገልጽበት ሰዓት ላይ ያላስፈላጊ የሚወሰድባቸው እርምጃዎች ናቸው ወደ አመፅ እየተገለጹ ያሉትና ነፃነው እየበዛ በመጣ ቁጥር ይልቁንስ ህገወጡ ሊጨምር ይችላል። እንጂ ነፃነት የሚባል ነገር ቢኖር ለምንስ እንደዚህ አይነት ችግር ውስጥ ይገባ ነበረ? ከመንግስት በኩል የበለጠ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም።